The Voice of America በደቡባዊ ኢትዮጵያ ለ800 ሺህ ሰው መፈናቀል ምክንያት የሆኑ የጎሳ ግጭቶች ሰብአዊ ቀውስ እንዲባባስ አሳድገዋል ሲል ዓለም አቀፍ የቀይ መስቀል ኮሚቴ አስታወቀ። ተፈናቃዮቹ ምግብ፣ ንጹህ ውሃ፣ መጠለያና ሌሎችም አስፈላጊ የሆኑ መሠረታዊ አቅርቦቶች እንደሌሏቸው ኮሚቴው አስታውቋል። የዓለም አቀፍ ቀይ መስቀል ኮሚቴ ዛሬ ያወጣውን መግለጫ ቆንጅታዬ ታቀርበዋለች። ተፈናቃዮች ምግብ፣ ንጹህ ውሃና መጠለያ እንዲሁም ሌሎች መሰረታዊ አቅርቦቶች ችግር ላይ እንዳሉ ነው አይሲአርሲ ዛሬ ባወጣው መግለጫ ያሳስበው። ይህ ቀውስ ፈጽሞ የዓለም አቀፉን ማህበረሰብ ትኩረት አላገኘም ያሉት የዓለም አቀፍ ቀይ መስቀል ኮሚቴው ገምጋሚ ቡድን መሪ ሽሪን ሃናፊ የዚህ ቸልታ ውጤት ደግሞ እጅግ አስከፊ እንደሚሆን አሳስበዋል። ሰብዓዊ እርዳታዎች በአፋጣኝ ተጠናክረው እንዲደርሱ ካልተደረገ በስተቀር በተለይ በ ክረምቱ የዝናብ ወቅት በተፈናቃዩ ሕዝብ ላይ የተመጣጠነ ምግብ ጉዳትና የበሽታዎች መቀስቀስ አደጋ ሊከሰት እንደሚችል አስጠንቅቀዋል። የቀይ መስቀል ዓለም አቀፍ ኮሚቴ ከኢትዮጵያ ቀይ መስቀል ማህበር ጋር ሆኖ በጌዲዮና በምዕራብ ጉጂ ዞኖች በተቀሰቀሱ ግጭቶች የተፈናቀሉ ብዛት ያላቸው ሰዎች ከተጠለሉባቸው አካባቢዎች አንዱ የሆነውን የጌዲኦ ዞን ኮቾሬ ወረዳ መጎብኘቱን መግለጫው አመልክቷል። የግጭቱ ተፈናቃዮች መሰረታዊ ሰብአዊ ክብር በጎደለው ሁናቴ እንዳሉ የገለጹት የአይሲአርሲ ገምጋሚ ቡድን መሪ ሽሬን ሃናፊ በየትምህርት ቤቱ በመስሪያ ቤት ህንፃዎችና አብያተ ክርስቲያናት ካለምንጣፍና ብርድ ልብስ ባዶ ወለል ላይ እንደሚተኙና በቂ ምግብና ውሃም እንደማያገኙ ነው ያስገነዘቡት። የዓለም አቀፍ ቀይ መስቀል ኮሚቴና የኢትዮጵያ ቀይ መስቀል ጌዲዮ ዞን ኮቼሬ ወረዳ ላይ ለተጠለሉ አንድ መቶ ሺህ ተፈናቃዮች የሚውል እርዳታ እንደሚሰጡ መግለጫው አመልክቷል። ለአካባቢው ክሊኒኮች መድኃኒትና ሌሎችም የጤና ጥበቃ አቅርቦቶችን እንደሚያድሉና የውሃ ማጠራቀሚያና የዝናብ መከላከያ ልባሶች፣ እንዲሁም የውሃና የንጽህና አገልግሎቱን ለማሻሻል የሚጠቅሙ ቁሳቁሶችን ጨምሮ የተለያዩ እርዳታዎችን እናደርሳለን ብሏል መግለጫው።